ዳግም የተቀሰቀሰውና ዛሬ አስራ ሶስተኛ ቀኑን የያዘው የሰሜን ኢትዮጵያ ጦርነት አሁንም እንደቀጠለ ነው። አስተያየታቸውን የሰጡ የሰቆጣ የሁመራና ሌሎች ግጭቱ ሲካሄድባቸው የነበሩ አካባቢዎች ከአካባቢያቸው ራቅ ካሉ ስፍራዎች የከባድ የጦር መሳሪያ ድምፅ እንደሚሰማ ተናግረዋል። ለጥቃቱ መስፋፋት በሁለቱ አካላት መካከል ያለው መወነጃጀል በቀጠለበትም በአሁኑ ወቅት የሰላም ጥሪዎች ግን እየቀረቡ ነው። የፕሬዚዳንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር ከዚሁ ከኢትዮጵያ ግጭት ጋር በተያያዘ ካለፈው ሳምንት መጨረሻ አንስተው ወደ አካባቢው እንደሚያቀኑ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። በተያያዘም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በትላንትናው ዕለት ባወጣው መግለጫ በተቀሰቀሰው ጦርነት ቆ ቆሞ የተቀሰቀሰው ጦርነት ቆሞ የሰላም ድርድሩ እንዲቀጥል ሲል ጠይቋል። ኬኔዲ አባተ ዝርዝሩን ይዟል። በኢትዮጵያ ፌዴራል መንግስትና በህወሓት ኃይሎች መካከል እየተደረገ ያለው ጦርነት አሁንም መቀጠሉን ነው በስልክ ያነጋገርናቸው የተለያዩ አካባቢዎች ነዋሪዎች የሚናገሩት። በዋግምራ ዞን ከሰቆጣ ከተማ ወጣ ባሉ አካባቢዎች፣ እንዲሁም በሁመራና በአካባቢው የከባድ መሳሪያ ድምጾች እንደሚሰሙ አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች አስረድተዋል። አንድ የሰቆጣ ከተማ ነዋሪ የሆኑ ለአሜሪካ ድምጽ በሰጡት አስተያየት ይህም ብለዋል። የተከረዱ ጊዜበት መከላከያ የመከላከል ስራ ሰራ የነበረ መከላከያ ሰራዊት በሳኑ እና በያሉ ጥምረት እንዲሁም በሚሻው እየተመከተ እና እየተመለሰ ያለበት ሁኔታ ነው ያለው። እንግዲህ የተኩስ ድምፅ እንግዲህ ከዚህ የመከላከል ስራ ጋር ተያይዘ ይሰማሉ። ግን ቢሆንም ከከተማው ራቅ ያሉ እና ህብረት ሰውን ብዙ እንደ አዲስ እንደነበረ የሚረብሱ አልነበሩም። አሁን አልፎ አልፎ ድምፀት ይሰማሉ የከዳ መሳሪያዎች ከሁመራና አካባቢው አስተያየታቸውን የሰጡን ነዋሪዎችም እንዲሁ የተኩስ ድምጾች እነርሱ ካሉበት ራቅ ካሉ አካባቢዎች እንደሚሰሙ ነው የተናገሩት። ሀያ ሰባት ቀን እስከ ሀያ ሰባት ሀያ ስምንት አጋጣሚ እኛ ቅርብ ነበር የነበረው ተኩሱ። አሁን ግን እየራቀ ከሄደ ቆይቷል። አሁን የተረጋ ሰላም ነው ያለው እኛ ያለንበት ወልቃይት አካባቢ። አሁን ውጊያው ከእኛ እየራቀ በሄነበት አጋጣሚ ግን ያው ሰላም ሰላምነቱ ተራሩቶ የተዘብተ የነበሩ የንግድ እንቅስቃሴዎች ስራቸውን ጀምረው በጥራ ሁኔታ ነው። ያ እኛ ካለንበት ያው የራቀ ነው ይሰማል። በተለይ ጠዋት አካባቢ ይሰማል እንጂ ውቅ ብሎ በእኛ ግንባር ሳይሆን ወደ ሰነ ወደ ሸራር አካባቢ በርቀት ነው አንዳንድ ድምፅ የሚሰማ፣ የከባድ መሳሪያ ድምፅ ነው የሚመስል ድምፁና ከዚህ ሁመራ ያለው ነገር ምንም በተያያዘ ዜና የህወሀት ቃል አቀባይ አቶ ጌታቸው ረዳ የኢትዮጵያና የኤርትራ ኃይሎች ዛሬም የተጠናከረ ጥቃት ቀጥለዋል ሲሉ ትናንት በትዊተር ገጻቸው ባሰፈሩት ጽሁፍ ከሰዋል። ለዚህ ክስ ከኢትዮጵያም ሆነ ከኤርትራ መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ዛሬ ባሰፈሩት ጽሁፍ በውጭ የሚኖሩ የህወሀት ደጋፊዎች ኤርትራ ላይ የጀመሩትን የስም ማጥፋት ዘመቻ ሰሞኑን አጠናክረዋል ሲሉ ወቅሰዋል። ህወሀት ተደጋጋሚ የሰላም ጥሪዎችን ባለመቀበል በተለያየ አቅጣጫ ጥቃት ከፍቷል የሚለው የኢትዮጵያ መንግስት በበኩሉ የፌዴራል መከላከያ ሰራዊት የተከፈተውን ጥቃት ከመከላከል ባለፈ በራሱ ጥቃት አለመክፈቱን መግለጹ ይታወቃል። ለጦርነቱ መቀስቀስና መስፋፋት ሁለቱ አካላት እርስ በርስ መወነጃጀላቸውን በቀጠሉበት በዚህ ጊዜ ታዲያ የጦርነቱ ተሳታፊ ኃይሎች ጦርነቱን እንዲያቆሙና ለሰላም የሚደረገውን ጥረት አጠናክረው እንዲቀጥሉ የጠየቀችው ዩናይትድ ስቴትስ ይህንኑ ጥሪዋን ለማጠናከር የአፍሪካ ቀንድ ልዩ ልዑኳን ወደ ኢትዮጵያ መላኳን አስታውቃለች። የፕሬዝደንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሀመር በሰሜን ኢትዮጵያው ቀውስ ላይ ለመወያየት ከሳምንቱ የረፍት ቀናት አንስቶ ወደ ኢትዮጵያ እንደሚያቀኑ የዋይት ሀውስ ቃል አቀባይ ካሪን ዣንፒየር ባለፈው አርብ በሰጡት ጋዜጣዊ መግለጫ ገልጸዋል። የልዩ ልዑኩን በቀጥታ ወደ ኢትዮጵያ መምጣትና አዲስ አበባ መግባት በተመለከተ ግን እስካሁን ከየትኛውም አካል የተባለ ነገር የለም። ከትግራይ ውጭ የቀጠለውን የህወሀት ጥቃት የኤርትራን ወደ ግጭቱ መመለስ እንዲሁም የኢትዮጵያን መንግስት የአየር ጥቃቶች ዩናይትድ ስቴትስ እንደምታወግዝ ማይክ አመር እንደሚያሳውቁም ዣን ፒየር ጠቁመዋል። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለውም ሲሉም ነው የተናገሩት። ከዩናይትድ ስቴትስ በተጨማሪ ሌሎች የሀገር ውስጥና ዓለም አቀፍ አካላትም ወታደራዊ እንቅስቃሴ እንዲቆምና የሰላም ድርድር እንዲጀመር ጥሪ ማቅረባቸውን ቀጥለዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትም ባወጣው ባለሰባት ነጥብ የአቋም መግለጫ ግጭቱን ለመፍታት ሰዓት የተጀመረው የድርድር ሂደት ተቋርጦ ጦርነቱ መቀስቀሱ እጅጉን እንዳሳሰበው ገልጿል። በመሆኑም ግጭቱ ቆሞ የሰላም ጥረቶች እንዲቀጥሉ ጠይቋል። ዶክተር መብራቱ አለሙ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው። ህወሓት ወደ ሰላሙ ድርድር እንዲመጣ ነው የጋራ ምክር ቤቱ አጥኖ ሰጥቶ መግለጫ ያወጣው። ሁለተኛ የውጭ ዲፕሎማቲክ ማህበረሰብም ህወሀት ወደ ሰላማዊ ድርድር እንዲመጣ የበኩላቸውን ጥረት እንዲያደርጉ ነው ማሳሰቢያ የሰጠ ነው። ሌላው መንግስት አሁን የጀመረውን የሰላም ጥያቄ ወይም ጥረት አሁንም እንዳያቆም እና ገፍቶ እንዲሄድ ሌላው የዲፕሎማቲክ ማህበረሰብ አፍሪካ ህብረት የጀመረው ድርድር አለ የማደራደር ወይም የማሸማገል ስራ እሱንም ለምን እንዳያቆመ በደንብ ታውቆ ግፊት እንዲያደርግ ወደ ሰላሙ ድርድር ሲመጡ አፍሪካ ህብረት አሁንም ቢሆን ሽምግልናውን በጣም አጠናክሮበት እንዲቀጥል ነው የምንፈልገው። እንደሚታወቀው ህወሀትም ጦርነቱን እኔ ያልጀመርኩም መንግስት ነው የጀመረብኝ የሚል አቋም አለው። ከዛ ውጭ የሰላም ድርድሩን በተመለከተ በአፍሪካ ህብረት እንዲሁም ደግሞ የአፍሪካ ህብረት በሰየማቸው የአፍሪካ ቀንድ ተወካይ በፕሬዚደንት ኦሉሴጎን ኦባሳንጆ ላይ እምነት የለኝም ሌሎች አደራዳሪዎችም እንዲሳተፉ ፈልጋለሁ ይላል እና እንዲያው በዚህ ላይ የእናንተ ሀሳብ ምንድን ነው? እኔ አልጀመርኩም የሚለው ነገር እሱ ባይጀምር እንዴት እስከ ቆቦን ድረስ ይወሩታል? እንዴት እስከ ወልዲያ ድረስ ይመጣሉ? በእኛ በጋራ ምክር ቤቱ በኩል ብዙም እምነት ያለው ነገር አይደለም። ምክንያቱም መንግስት የሰላም አማራጭ ብዙ ፈተናዎች አሉበት። መንግስት የሀገር ውስጥ ብዙ ችግሮች አሉ፣ ከኑሮ ውድነቱ ጋር ተያይዞ፣ ከሸኔ እንቅስቃሴ በተለያዩ ቦታዎች ያሉት ክፍተቶች ጋር ተያይዞ ነው እኛ እንደ ጋራ ምክር ቤት ያው እይታችን ነው። ሶ የአፍሪካ ህብረት አሁን የሚቀጥልበት በኦባሳንጆ እንኳን በአምኑ በአፍሪካ ህብረት ሊያምኑ ይገባል። ብዙም ጊዜ አፍሪካ ውስጥ ያለው ችግር ሁሌ ለራሳችን ችግር የውጭ ነው የምናስበው። እና እስቲ በአፍሪካ ህብረትም እንተዳኝተን ወይም ተሸምግለን ወደ ሰላሙ የምንመጣበትን አማራጭ ቢወስዱ የተሻለ የሚል እምነት አለን። ከአፍሪካ ህብረት ውጭ ያሉ አደራዳሪዎችም በድርድሩ ሂደት ይሳተፉ የሚለውን የህወሀትን ጥሪስ እናንተ እንደ ጋራ ምክር ቤት ትቀበላላችሁ ወይም ትደግፋላችሁ? ድርድሩ በሚጀመርበት ሁኔታ ቴክኒካልና ፋይናንሻል ሰፖርት እንዲያደርጉ ነው የምፈልገው። ስለዚህ የአፍሪካ ችግር በአፍሪካን መፈታት የሚል አቋም ነው ያለው የጋራ ምክር ቤቱ። እነሱ ድጋፍ እና ጫና ከማድረግ ውጪ ውስጥ ገብተው እንዲያደራድሩ ፍላጎት የለንም እንደ ጋራ ምክር ቤት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ግጭቱን በድርድር ለመፍታት ሲደረግ የነበረውን ጥረት በቅርበት ሲከታተል እንደነበረ የሚያስታወሱት የምክር ቤቱ ሰብሳቢ ዶክተር መብራቱ ከጦርነቱ ዳግም መቀስቀስ በኋላም ምክር ቤቱ መፍትሄ የማፈላለግ እርምጃ መቀጠሉን አብራር ተዋል የትግራይ ህዝብም እየተወዳ ነው በዚህ ጦርነት ውስጥ ስለዚህ ህዋት አንደኛ ለራሱ ምዝዛው ለትግራይ ህዝብም ማሰብ አለበት መንግስትም ለትግራይ ህዝብም ሊቆረቆር ሊቆጭ ይገባል የሚል እምነት አለ ስለዚህ የሚያዋጣው ሰላማዊ ድርድር ነው ይፈለግ እዚህ ላይ የጋራ ምክር ቤቱም የበኩሉን አስተዋጽኦ ማበርከት የሚል አቋም ነው እኛ ያለን። ለዚህም ከእንግሊዝ ኤምባሲ፣ ከአሜሪካን ኤምባሲ፣ ከኒዘርላንድ ካሉ ዲፕሎማቶች ጋር እኛ ኮሚኒኬት አድርገናል። በተቻለ መጠን ግፊት አድርገው የውጭ ማህበረሰብ ወይም የዲፕሎማቲክ ማህበረሰብ ሰላማዊ ድርድር በሚጀመርበት ሁኔታ ላይ ብዙ ውይይቶችን አድርገናል። እነዚህን አይነት ስራዎችን እየሰራ ነው ለማለት ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያንን ባወጣችው መግለጫ ሁሉም ወገኖች መሳሪያቸውን አስቀምጠው ወደ ሰላም አማራጭ በመመለስ ውይይትንና የዜጎች ሰቆቃ የሚያበቃበትን አማራጭ እንዲያስቀድሙ የሚል ተማጽኖ አቅርባለች። ቤተ ክርስቲያኗ በግሏም ሆነ ከሌሎች ቤተ እምነቶች ጋር በመሆን ለሰላም ሂደት ትብብር እንደምታደርግም አስታውቃለች። የኢትዮጵያ የሃይማኖት ተቋማት ጉባኤም ባለፈው ሳምንት ተመሳሳይ መልእክት ማስተላለፉ አይዘነጋም። ይሁን እንጂ ከአምስት ወራት ላይ ቆይቶ የነበረው የተናጥል የተኩስ አቁም ስምምነት ተጥሶ ዳግም ጦርነት ከተቀሰቀሰ ዛሬ አስራሶስተኛ ቀኑን ይዟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ